You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ፌብሩዋሪ አምስት ባያሌ አውስትራሊያውያን ዘንድ ካዘቦታዊ ቀንነት ያለፈ ረብ አይኖረው ይሆናል ለቻይናውያን፣ ቬትናማውያንና ኮሪያውያን ማኅበረሰባት ግና የአዲስ ዓመት መጀመሪያ ዕለት ነው። የሉና አዲስ ዓመትን ማክበር የተጀመረው በጥንታዊቷ ቻይና በዞ ስርወ መንግሥት ዘመን ነው። በመላው ዓለም ለሚኖሩ ቻይናውያን፣ ቬትናማውያንና ኮሪያውያን ታላቅ ዓመታዊ ክብረ በዓል ነው። ቻይና ውስጥ፣ በሆንግ ኮንግና ታይዋን በዓሉን ማክበር የሚጀምረው በአዲስ ዓመት ዋዜማ ሲሆን የሚያከትመው በወሩ አጋማሽ አስራ አምስተኛው ቀን ላይ ነው። ኮሪያ ውስጥ የሶል ናል ወይም ሉናር አዲስ ዓመት የሚዘልቀው ለሶስት ተከታታይ ቀናት ነው። እያንዳንዱ ሉናር አዲስ ዓመት በአስራ ሁለት የተለያዩ እንስሳት ምልክቶች የተሰየመ ነው። 2019 የአሳማ ዓመት ሲሆን ተምሳሌነቱም የመልካም ዕድል ሀብት፣ ተአማኝነትና የጋራ ብልጽግና ነው። አዲሱ ዓመት ከመግባቱ በፊት ቤተሰቦች ለዘመን ቅበላ መሰናዶ የአረጌውን ዘመን መጥፎ እድል በመጪው ዘመን መልካም እድል ለመተካት ቤቶቻቸውን ያጸዳሉ። በቀይ ወረቀቶች ላይ ተውበው በተጻፉ የመልካም እድል ቃላት ቤቶቻቸውን ያጌጣሉ። ከቻይንኛ ጽሑፎች ውስጥ በጣሙን ተወዳጁ ቃል ፉ ወይም ደስታ የሚለው ነው። አዲሱ ዓመት በሕፃናቱም ዘንድ በእጅጉ የተወደደ ነው ከወዳጆቻቸውና ዘመድ አዝማዶቻቸው በፖስታ የተጠቀለለ የገንዘብ ስጦታ የሚያገኙበት ወቅት ነውና። የሆንግ ኮንግ ተወላጇና ላለፉት ዐሥር ዓመታት ኑሮዋን ብሪስበን ያደረገችው ቢዮና ቼን የሉናር አዲስ ዓመትን ማክበር በደማ ውስጥ ያለ ስለ መሆኑ ስትገልጥ ስለምን ቻይናውያን ነንና በዓሉን ላለማክበር ምንም አይነት ይቅርታ ወይም ሰበብ አይታየኝም። ምርጥ ምግብ የመመገብና ከቤተሰብ ጋር ተገናኝቶ የመደሰቻ ጊዜ ነው። ይቅርቤ ከሚሉትና ከሚያፈቅሩት ጋር በፍቅርና ክብካቤ የሚያሳልፉበት ነው ብላለች። የምግብ አዘገጃጀቱ ከአገር አገር ይለያያል። ኮሪያውያኑ አዲሱን ዓመት ዳክጎክ ብለው በሚጠሩት የሩዝ ኬክ ሲያከብሩ ቬትናማውያኑ በባቂላና የአሳማ ስጋት ተዛንቆ በአረንጓዴ ቅጠሎች በተጠቀለለ ባንቹንግ ያከብራሉ። ለቻይናውያኑ አሳ የተረፈ ፈሰስ ተምሳሌት በመሆኑ ጃዎትዝ ይመገባሉ። አውስትራሊያ ውስጥ ለመጀመሪያ ጊዜ የሉናር አዲስ ዓመት በዓል የተከበረው ቪክቶሪያና ኒው ሳውዝ ዌልስ ውስጥ በ1850ዎቹ መሆኑን የሜልበርን ቻይናውያን ሚዚየም ኃላፊዋ ሶፊ ኮችማን ያስረዳሉ። ቻይናውያኑ ርችቶችን በመለኮስ አዲሱን ዓመት የሚቀበሉ ሲሆን፣ ታሪካዊ ይዘቱም በቻይናውያኑ ዘንድ ኒያን በሚል መጠሪያ በአፈ ታሪክ የሚገለጠውን አስፈሪ ፍጡር አስደንግጦ ለማሸሽ ነው። በአዲስ ዓመት አሉታዊነት ያላቸውን ሞት ወይም ሕመም የሚሉ ቃላትን ከመጠቀም መቆጠብም ተመራጭነት አለው። እንዲሁም ጥቁር ወይም ነጭ ልብስ ከመልበስ ይልቅ የመልካም እድል ተምሳሌ የሆነውን ቀይ ልብስ መልበስ ይወደዳል። የሉናር አዲስ ዓመት አከባበር አውስትራሊያ ውስጥ እየደመቀና እየገዘፈ መጥቷል። ሲድኒ ውስጥ የሚከበረው የሉናር አዲስ ዓመት የከተማይቱ አንዱ ዋነኛ ትዕይንት ለመሆን በቅቷል። ከቻይናና አውስትራሊያ በተውጣጡ ተዋናዮች የሚካሄደው ባህላዊ ትዕይንት በየዓመቱ በሺዎች የሚቆጠሩ ተመልካቾችን እየማረከ ይገኛል። የሲድኒ ካውንስለር ሮበርት ኮክ የባህላዊ ትዕይንቱ ማደግና መግዘፍ በጎረቤት አገሮች ዘንድ ልዩ ስሜትን እንደሚያሳድርና ወጣቶችም ከስራ መሠረታቸው ጋር ቁርኝት እንዲያደርጉ የበኩሉን አስተዋጽኦ እንደሚያበረክት ገልጠዋል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።